ባለፈው ሳምንት በአዲግራት ዩኒቨርሲቲ የአንድ ተማሪ ሕይወት ማለፍና የውሃ አቅርቦት መጓደልን ተከትሎ ተማሪዎች ተቃውሞ በማካሄዳቸው በዩኒቨርሲቲው ንብረት ላይ ከባድ ጉዳት ማድረሳቸው ተገልጧል። ዘጋቢያችን ግርማይ ገብሩ የሚመለከታቸውን የዩኒቨርስቲውን የበላይ ኃላፊዎች ለማነጋገር ጥረት ቢያደርግም እንዳልተሳካለት ገልጦልናል። ነገር ግን ከዩኒቨርስቲ ተማሪዎች መምራንና ሰራተኞች ያገኘውን መረጃ በመያዝ በተጨማሪም የዩኒቨርስቲው የተማሪዎች ህብረት ፕሬዝዳንት የሆነችውን ተማሪ ፍሬያት መረሳን በማነጋገር የሚቀጥለውን ዘግቧል። በአድግራት ዩኒቨርስቲ አንዳንድ ተማሪዎች ያነሱት ጥያቄ በዋነኝነት ከመጠጥ ውሃ አቅርቦት ጋር እንደሚያያዝ ተማሪዎች፣ መምህራንና ሰራተኞች ይናገራሉ። ባለፈው ሳምንት ተማሪዎቹ በቀሰቀሱት አመፅም በዩኒቨርስቲው ንብረት ላይ ከባድ ጉዳት ማድረሳቸው ተገልጿል። በተለይ የመጠጥ ውሃ ችግር ካለፉት አምስትና ስድስት ወራት ወዲህ እየባሰ መምጣቱን ስማቸውን መጥቀስ ያልፈለጉት የዩኒቨርስቲው ሰራተኞች ይናገራሉ። ጉዳዩ በግምገማ ላይ መቅረቡን ገልጸው ቢሆንም በተገመገሙት የአመራር አባላት ላይ እርምጃ እንዳልተወሰደ ገልጸውልኛል። ይህ በእንዲህ እንዳለም የባዮ ኬሚካል ተማሪ መሞት በሚመለከት ተማሪዎቹ ካነሱት ጥያቄ ጋር ተያያዥነት እንደሌለውና ተማሪው በሕመም ምክንያት መሞቱን ምንጮቹ ገልጸውልኛል። በዩኒቨርስቲው ተፈጽሟል ስለተባለው ተቃውሞ በሚመለከት የዩኒቨርሲቲው የአመራር አካላትን ለማነጋገር በተደጋጋሚ ስልክ ደውዬ ላገኛቸው አልቻልኩም። የዩኒቨርሲቲው ፕሬዝዳንት ዶክተር ዛይድ ነጋሽ፣ ምክትላቸው ዶክተር አለም መብራቱ ለተደጋጋሚ ስልክ ጥሪና የጽሑፍ መልእክት መልስ ሊሰጡ አልቻሉም። የዩኒቨርሲቲው የህዝብ ግንኙነት ኃላፊ አቶ ዮሐንስ ስልክ ደውዬ ስለ ጉዳዩ ጠየቂያቸው ተቀጣጥረን፣ እሳቸውን በተመሳሳይ ስልካቸውን ሊያነሱ አልቻሉም። ከዚህም በመነሳት የዩኒቨርሲቲው የተማሪዎች ህብረት ፕሬዚዳንት ተማሪት ፍሬያት መረሳን አነጋግሬያለሁ። በእርግጥ የሞተ ተማሪ አለን። ሆኖም ግን የሞተው ተማሪ ከነሳው ችግር ጋር በተያያዘ አይደለም። ተማሪው እንደታመመ ተደውሎልን ወደ ዶርሚ ሄደን በአምቡላንስ ነው ወደ ሆስፒታል የወሰድ ነው። ከዛ በፊትም ይታመም እንደነበረ ብዙ ችግር እንደነበረበት ክላስም እንደማይገባ ነው ክላሱ ተማሪዎችና የዶርሙ ተማሪዎች የነገሩ። በአስቸኳይ ወደ ሐኪም ቤት ይዘነው ሄደናል። ሆነም ግን ልጁ ሊተርፍ አልቻለም። ከዛ በኋላ ማኔጅመንቱም እዛ ተገኝቶ የተማሪዎች ህብረትም አባላት ነበሩ። አንድ ተማሪ ፈተና ሰዓት ላይ ነን አሁን እንደ አጋጣሚው ነው ፈተና የሌለው ተማሪ የህብረቱ አባል ነበረን። ከሱ ጋር እያይዘን ወደ ሀገር ቤት ሸኝተናል። ምንድን ነው ያደረጉት ተማሪዎቹ? ነገሮቻቸው ትንሽ ብዛት ነበራቸው። የሆነ በውሃ ችግር ምክንያት ጥያቄ አንስተው ነበር እና ጥያቄ ወዳልተፈለገ ነገር ነው ያመራው። ኦልሬዲ ግን የዩኒቨርሲቲው ማኔጅመንት እና እዛ ያሉ አካላት ተገኝተው ነገሩ እንዲረጋጋ ተደርጓል። በዩኒቨርሲቲ ውስጥ ግን የመጠጥ ውሃ ችግር አለ። ከዚህ በፊት የመጠጥ ውሃ ችግር ነበረን፣ ቁፋሮም ተደርጎ ውሃ በአግባቡ እንድናገኝ ተደርጎ ነበር። አንዳንድ ጊዜ ደግሞ የውሃ ማቋረጥ ችግር ያጋጥማል። በዩኒቨርሲቲው ንብረት ላይ የደረሰው ጉዳት ምን ይመስላል? ላይ እንደነበረው በጣም መጥፎ ነገር ይፈጠር ነበር፣ ግን ማኔጅ መደረግ ስለተቻለ ካፌዎቹ በራቸው ይሄ መስታወታቸው አንዳንድ ካፌዎች ተሰብረዋል። ቤተ መጽሐፍት ደግሞ አንድ ቤተ መጽሐፍትም ደግሞ የሆነ ትንሽ ጉዳት ደርሶበታል። በተፈጠረው ችግር ከአዲግራት ዩኒቨርሲቲ ተማሪዎች የታሰሩ ተማሪዎች እንዳሉም ይገለጻል። ስለዚህ ምን ትያለሽ የታሰሩ ተማሪዎች ላይ? አሁን እሱ ኢንፎርሜሽን የለንም። የታሰሩ ያሉ ግን አይመስለንም። እንደኛ እንደ ህብረቱ ተማሪ ታስሯል ብለን አናምንም ቢታሰር ኑሮ ያኔ ተይዘው ነበር የሚሄዱት ተማሪ አረጋግተን ነው ወደ የዶርሙ እየገባው። አሁን ሁኔታው በምን ደረጃ ላይ ይገኛል? አሁን ሰላማዊ የመማር ማስተማር ሁኔታው እንደቀጠለ ነው። ከተናም በስነ ስርዓቱ ተማሪ እየተፈተነ ነው ያለ። የተማሪዎች ህብረት ሰብሳቢ ፍሬያት መረሳ፣ በጣም ነው አመሰግንሽ። እኔም በጣም አመሰግናለሁ። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም።